እንደምናመሻችሁ በመጀመሪያ አረስተ ዜናው። የሶማሊያ የጸጥታ ኃይሎች የአሸባብ አባል ሳይሆኑ አይቀሩም ያሏቸውን አራት ተጠርጣሪዎችን ዛሬ ሞቃዲሾ ውስጥ በቁጥጥር ስር አዋሉ። አንድ የተባበሩት መንግስታት ሰላም አስከባሪ ወታደር ማዕከላዊ አፍሪቃ ሪፐብሊክ ውስጥ አራት የሩዋንዳ ባልደረቦቹን ገደለ፣ ሌሎች ስምንት ደግሞ አቆሰለ። የጥቃቱ ምክንያት ገና አልታወቀም። አፍጋኒስታን መዲና ካቡል ውስጥ አማጽያን በአንድ ዓለም አቀፍ የጦር ሰፈር ላይ ጥቃት ሰነዘሩ። ታይዋን ታይፉን በተባለው ከባድ ዝናብ የቀላቀለ አውሎ ነፋስ ተመታች። ዜናው በዝርዝር። የሶማሊያ የጸጥታ ኃይሎች የአሸባብ አባል ሳይሆኑ አይቀሩም ያሏቸውን አራት ተጠርጣሪዎችን ሞቃዲሾ ውስጥ በቁጥጥር ስራው አሉ። ይህ የሆነው አምስተኛው ሰው በድንገት ቀበቶ ላይ ያጠመደው ፈንጅ ቤቱ ውስጥ ከፈነዳበት በኋላ ነው ተብሏል። የአሸባብ ቡድን አባል ነው የተባለው የ17 ዓመቱ ሙስታፍ ኢብራሂም አሊ አፍራህ በፈንጅ የተሞላ ቀበቶ በድንገት እንደፈነዳበት የደህንነት ኃላፊ የሆኑት ሞሐመድ ሐሳን ለጀርመን ዜና አገልግሎት ገልጸዋል። ፖሊስ የቤቱን ባለቤት የሟች ባለቤትን እህቱንና ጥቃት ሰንዛሪውን ሊያጓጉዝ የነበረ አንድ የሞተር ሳይክል ሾፌርን በቁጥጥር ስር እንደዋለ ሀሳን ተናግረዋል። አንድ የተባበሩት መንግስታት ሰላም አስከባሪ ወታደር ማዕከላዊ አፍሪካ ሪፐብሊክ ውስጥ አራት የሩዋንዳ ባልደረቦቹን ገደለ፣ ሌሎች ስምንት ደግሞ አቆሰለ። እንደ ሩዋንዳ መከላከያ ሚኒስቴር ከሆነ ግድያ ፈጻሚው ራሱን አጥፍቷል። ጥቃቱ የተፈጸመው ዛሬ ጠዋት ባንጉዊ መዲና ነው። የጥቃቱን መንስኤ በፍጥነት ማጣራት ጀምረናል ሲሉ የመከላከያ ሚኒስትሩ ቃል አቀባይ ጆሴፍ ነዛባ ሙዋቲ ለሮይተርስ ተናግረዋል። ቃል አቀባዩ በአሁኑ ሰዓት የሚጠረጠረው የሽብር ጥቃት መሆኑንም ተናግረዋል። ማዕከላዊ አፍሪቃ ሪፐብሊክ ከፍተኛ ቀውስ ውስጥ የወደቀችው ከሁለት ዓመታት በፊት ሙስሊሞች የሚያመዝኑበት የሴልካ አማጽያን ስልጣን በመቆጣጠራቸው የጸረ ባላካ ክርስቲያን ታጣቂዎች በወሰዱት የበቀል እርምጃ ከሀገሪቱ ደቡባዊ ክፍል በሺዎች የሚቆጠሩ የእስልምና እምነት ተከታዮችን በማባረራቸው ነበረ። የተባበሩት መንግስታት ድርጅት ማዕከላዊ አፍሪቃ ሪፐብሊክን ለማረጋጋትና ከውድቀት ለመታደግ የሽግግር መንግስቱን የሚደግፍ ሚኑስካ በተሰኘ የተልእኮ ወታደሮችን ወደ ሀገሪቱ ማዝመቱ አይዘነጋም። የማሊ ጦር ሰራዊት ለ24 ሰዓታት ገደማ ከአማጺ ታጣቂዎች የተሸሸጉ የአንድ ሆቴል እንግዶችን ማዳኑን ዛሬ ይፋ አደረገ። በዚህም መሰረት የጦር ሰራዊቱ አራት የተባበሩት መንግስታት ሰራተኞችን ከሌባብሎስ ሆቴል ነጻ ማስወጣት ችሏል። ነጻ የወጡት ታጋቾች ሁለት ደቡብ አፍሪካዊ፣ አንድ ሩሳዊና አንድ ዩክሬናዊ የተባበሩት መንግስታት ድርጅት ባልደረቦች ናቸው። ምስራቃዊ ማሊ ሴቫሬ ከተማ አርብ ዕለት ማንነታቸው ያልታወቁ ታጣቂዎች በቅድሚያ አንድ የጦር ሰፈር ላይ ጥቃት ከሰነዘሩ በኋላ የውጭ ዜጎች የሚገኙበት ሆቴል ውስጥ በመሸሸግ የሆቴሉን እንግዶች አግተዋል። በዚህ ጥቃት በጠቅላላው 13 ሰዎች ሲሞቱ ከእነዚህ ውስጥ አምስቱ የጦር ሰራዊት አባላትና አንድ የተባበሩት መንግስታት ሰራተኛ እንደሚገኙበት የማሊ ባለስልጣናት ገልጸዋል። የጦር ኃይሉ ታጋቾችን ለማስለቀቅ ባደረገው ውጊያ ሶስት ታጣቂዎች መገደላቸውንም ባለስልጣናት አስታውቋል። የአካባቢው ታዛቢዎች ለጥቃቱ በማሊ የሚንቀሳቀሱ ሙስሊም አክራሪዎችን ተጠያቂ ያደርጋሉ። አድማጮች በመከታተል ላይ ያላችሁት ከዶይቼ ቨለ የሚተላለፈውን የዓለም ዜና ነው። 94,000 የሚጠጉ የባልካን ስደተኞች በሚቀጥሉት አምስት ዓመታት ተመልሰው ወደ ጀርመን መግባት ያሰጋቸዋል ሲል የጀርመን ስደተኞችና ተገን ጠያቂዎች ምክር ቤት አስታወቀ። ይህንን የገለጹት የምክር ቤቱ ፕሬዚዳንት ማንፍሬድ ሽሚት ናቸው። ተገን ከጠየቁ ስደተኞች አብዛኞቹ በጀርመን ተገን እንደማያገኙ ከሚገልጸው ደብዳቤ ጋር ይህ እገዳ እንደሚደርሳቸው ተጠቁሟል። ይህ ገዳ ለጀርመን ብቻ ሳይሆን በሃያ ስድስቱ የሸንገን አባል ሀገራት ካለፈው ሳምንት ጀምሮ ተግባራዊ መሆን ይችላል። ከጀርመን ተገን ጠያቄዎች መካከል ከፍተኛውን ድርሻ የሚይዙት የባልካን ሀገራት ዜጎች ሲሆኑ አብዛኞቹ በስደተኛነት እውቅና አያገኙም። ጀርመን እስካሁን ተገን ከጠየቁት ባልካናውያን መካከል በስደተኛነት እውቅና የሰጠችው ለዜሮ ነጥብ ሁለት ከመቶ ያህሉ ብቻ ነው። ሽሚት የጆርጂያና የቱኒዚያ ተገን ጥያቄዎችም እገዳው ያሰጋቸዋል ብለዋል። አፍጋኒስታን መዲና ካቡል ውስጥ አማጺያን በአንድ ዓለም አቀፍ የጦር ሰፈር ላይ ጥቃት ሰነዘሩ። እንደ የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት በመጻሩ ኔቶ ገለጻ ከሆነ በአርቡ ምሽት ጥቃት ቢያንስ 11 ሰዎች ተገድለዋል ከእነዚህ መካከል አንድ የውጭ አገር ዜጋ ወታደርና ስምንት የአፍጋኒስታን ባልደረቦች ይገኙበታል ሲሉ የልዑኩ ቃል አቀባይ ተናግረዋል። ከዚህም በተጨማሪ ሁለት አማጽያን ተገድለዋል። ይህ የሆነው ትናንት ሁለት ከፍተኛ የቦምብ ጥቃት ካቡል ውስጥ ከደረሰና በርካቶች ከተገደሉ በኋላ ነው። 24 ሰዓት ባልሞላ ጊዜ ውስጥ በዚህና በትናንቱ ሁለት የቦምብ ጥቃቶች አፍጋኒስታን ውስጥ ቢያንስ 52 ሰዎች ሲገደሉ ከ270 በላይ ደግሞ ቆስለዋል። ታይዋን ታይፉን በተባለው ከባድ ዝናብ የቀላቀለ አውሎ ነፋስ ተመታች። በዚህ አደጋ ቢያንስ አራት ሰዎች ሲገደሉ ሌሎች ከ39 የሚበልጡ ሰዎች ደግሞ የደረሱበት እንዳልታወቀ የሀገሪቱ የአደጋ ጊዜ ባለስልጣናት ዛሬ ገልጸዋል። ኃይለኛው አውሎ ነፋስ በሰዓት እስከ 29 ኪሎ ሜትር ፍጥነት አስመዝግቧል። በበርካታ የሀገሪቱ ክፍሎች ዛፎችና የኤሌክትሪክ መስመሮች ተሰባብረዋል። በዚህም የተነሳ ሁለት ሚሊዮን በሚጠጉ ቤቶች የኤሌክትሪክ ኃይል መቋረጡን የመንግስት የመገናኛ ብዙሀን ዘግበዋል። እንደ የሀገሪቱ የአደጋ ጊዜ ባለስልጣናት ከሆነ 7500 የሚሆኑ ሰዎችን ከተራራማና የባህር ዳርቻ አካባቢ ወደ አስተማማኝ ቦታ ለመውሰድ ተችሏል። አውሎ ንፋሱ እየቀነሰ ወደ ቻይና እንዳመራም የአየር ትንበያ ባለሙያዎች ተናግረዋል። ይህ ዶቼ ቨለ ነው። አድማጮች፣ ዜናው ከማብቃቱ በፊት አርዕስተ ዜናው በድጋሚ የሶማሊያ የጸጥታ ኃይሎች የአሸባብ አባል ሳይሆኑ አይቀሩም ያሏቸውን አራት ተጠርጣሪዎችን ዛሬ ሞቃዲሾ ውስጥ በቁጥጥር ስር አዋሉ። አንድ የተባበሩት መንግሥታት ሰላም አስከባሪ ወታደር ማዕከላዊ አፍሪቃ ሪፐብሊክ ውስጥ አራት የሩዋንዳ ባልደረቦቹን ገደለ፣ ሌሎች ስምንት ደግሞ አቆሰለ። የጥቃቱ ምክንያት ገና አልታወቀም። አፍጋኒስታን መዲና ካቡል ውስጥ አማጺያን በአንድ ዓለም አቀፍ የጦር ሰፈር ላይ ጥቃት ሰነዘሩ። ታይዋን ታይፉን በተባለው ከባድ ዝናብ የቀላቀለ አውሎ ንፋስ ተመታች። ዜናው አበቃ። በእኔ በኩል መልካም ምሽት።